ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ፂዮን ግርማ በአርትዖቱ ከአሁን ሳት ጀምሮ አብረናችሁ እንቆያለን ዛሬም በሳምንት ውስጥ ከተደመጡ እና ተደግሞ ቢሰሙ ያነቃቃሉ ያልናቸውን መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ለምሽቱ ቀዳሚ ያደረግነው ኮፈሬ ከጥቂት ዓመታት ወዲህ በኢትዮጵያ የስፖርት ትጥቅ ዘርፍ ውስጥ ስሙ እየጎላ የመጣ ተቋም ነው። ድርጅቱ የኢትዮጵያ ብሔራዊ ቡድን መደበኛ አልባሳትን ከማምረቱ በተጨማሪም ከአስር በላይ ለሆኑ የሀገር ውስጥና የአፍሪካ ቡድኖችም ስፖርታዊ ትጥቆችን ያቀርባል። ቡድኑ በቅርቡ የተደረገው የታላቁ አፍሪካ ሩጫ ክንውን ኦፊሴላዊ አጋርም ነበር። ስለ ድርጅቱ ጉዞና የመጪ ዘመን ግቦች በጥቂቱ ለመስማት ሀብታሙ ስዩም ከተቋሙ አጋር መስራች ሀሰን መሀመድ ጋር በዚህ በአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ቆይታ አድርጓል። ወደ ቆይታው ነው የምናልፈው። እንኳን ደና መጣ ወደ አሜሪካ ድምጽ ስቱዲዮ። በጣም እመሰግናለሁ። እንኳን ደና ቆያችሁ። ተቋማችሁን መለየው በተለያዩ ስፍራዎች እናየዋለን። ምናልባት አዲስ ስለ ድርጅቱ የሚሰሙ ሰዎች ቢኖሩ መቼ የተመሰረተ ተቋም ነው? ምንስ ነው የሚሰራው? ኮፈሬ ያው በ2010 ዓ ም የተቋቋመ ድርጅት ነው። በአብዛኛው የኢትዮጵያን ስፖርት ኦልሞስት 100 ፐርሰንት ማለት በሚቻልበት ደረጃ የውጭ ድርጅቶችና ማለት ከቻይና የሚመጡ ሬፕሊካዎች በተቆጣጠሩበት ጊዜ ሀገራዊ የሆነ አፍሪካን ማዕከል አድርጎ የተነሳ ብራንድ ነው ማለት ነው። እና ኦልሞስት በጣም ረጅም ጊዜ ይሄ ብራንድ ሜንታሊቲውን ህዝቡ ላይ ለማስረጽ ሲለፋ የነበረ ድርጅት ነው። ከሶስት አመት በኋላ ያው ለመጀመሪያ ጊዜ ፕሪሚየር ሊግ ውስጥ ያለ የመጀመሪያ ቲም መያዝ ከቻለበት ጊዜ ጀምሮ በደንብ ተቀባይነት እያገኘ የመጣና አሁንም ያው የብሔራዊ ቡድን ደረጃ የደረሰ ትልቅ ተቋም ነው። በጣም ማለት ኢትዮጵያ ኳሱ ስፖርት ማን ነው አትሌቲክሱ ላይ ፌመስ እንደሆነች ሁሉ ማኑፋክቸሪንጉ ዘርፍም አገራዊ የሆነ የስፖርት ብራንድ ክሬት ማድረግ እንደሚቻል ፕሩፍ ያ ማድረግ የቻለ ድርጅት ነው። እንግዲህ በስፖርት ትጥቆች ላይ ስናተኩር ብዙ ጊዜ ተደጋግሞ የሚመጡ ስሞች ነበሩ፣ ናምሮ ናይክ፣ እና አዲዳስ እና ሌሎች ጉዳዮች ማለት ናቸው። በነዛ የተለመደውን ነው። እንግዲህ እናንተ ለየት ብላችሁ በሀገር በቀል ምርቶች አዳዲስ ስራዎችን ለመስራት እየሞከራችሁ ያላችሁ፣ የማሳመን ሂደቱ ምን ያህል ፈታኝ ነበረ? ሰዎች በሀገር ውስጥ በሚመረቱ ስፖርታዊ ትጥቆች ተጠቃሚ እንዲሆኑ ጭራሽ ብሔራዊ ቡድኑም ተጠቃሚ እንዲሆን ለማድረግ የሄዳችሁበት ሂደት ባጭሩ ምን ይመስላል? ያው መጀመሪያ በጣም ከባድ ነበረ። እኛ ስንጀምር አራት ማሽን ይዘን ነው ስራ የጀመር ነው። በጣም አቅማችንም ትንሽ ነበረ። ፕሪንትም ለማድረግ የምንጠቀማቸው ፋሲሊቲዎች ሌላ የቻይኒዝ ካምፓኒዎች ነበሩ መጀመሪያ ላይ እና ሂደቱ በጣም ከባድ ነበር ለኛ። ግን ምንድነው የነበረው ክለቦች ጋር የነበረው ነገር በደጋፊ ማሊያ ነው ስራ የጀመር ነው። የደጋፊ ማሊያ እኛ የዛሬ አራት አመት ሁሉ አምርተናል። ለትልቅ ቲሞች ግን የነበረው ነገር ምንድን ነው? ሎጎውን እዚህ ላይ ማድረግ ላይ ፍላጎት አልነበረም ዊች ሚንስ ያው የአገርኛ የሚለው ቃል እንደ መጥፎ ነገር ነበረ በፊት ላይ የነበረው አስተሳሰብ ና ኦልሞስት ሶስት አመት ነው የፈጀብን ያንን ሰብረን ለመጀመሪያ ጊዜ ፕሪሚየር ሊግ ላይ ያለ ቲም ላይ ሎጎችንን ለማድረግ ሶስት አመት ነው የፈጀብን። እኛም የደጋፊ ከሚለው ወተን በእልህ እንደውም ያው ዋናው መሰረቱ ተጫዋቹ አትሌቱ ነው። የመጨረሻው የአንድ ስፖርት እንግዲህ ራሱ መጨረሻ ሄደ የደምተነከው አትሌቱ ነው ና ስፖርተኛው ነው። ና ስፖርተኛው ከወደደው ደጋፊውም ኤቭሪባዲ ማህበረሰቡም ተቀባይነት ሊያገኝ ይችላል ከሚል አስተሳሰብ ወደ ክለቦች ቀርበን ፕሮዳክታችን እንዲሞክሩትና እንዲያነጻጽሩ አገራኛ ወይ ደግሞ አገሩ ስለተመረተን ብቻ ሳይሆን ኳሊቲውን ከሌላ ሀገር ከሚመጣው አንጻር ከዋጋም ከኳሊቲም አንጻር አነጻጥረው እንዲገዙ ነው ያደረግ ነው። ድሬዳዋ ነበር የመጀመሪያ ክለብ የእኛን ትጥቅ የተጠቀመው በጣም ደስተኛ ነበሩ። እያለ ግን በሁለት አመት ጊዜ ውስጥ ከአንድ ክለብ ኦልሞስት ወደ 14 ክለብ ነው በአንድ የመያዝ የቻል ነው እና ኦልሞስት ሁሉም ፎሪን ካምፓኒዎች ከሀገር እንዲወጡ አድርገናል ናሽናል ቲሙን ጨምሮ። በዛም ብቻ የቆመም አይደለም። ከዛም አልፎ ዩጋንዳም ላይ ናሽናል ቲም ደረጃ እስከመያዝ ድረስ ደርሰናል። ኳታር ላይ እንደዚሁ እና ኤክስፓንድ እያደረግን ነው። ስለዚህ አገር ውስጥ አምርቶ ወደ ውጭ አገር ገበያ ብራንድ ሆኖ መስራት እንደሚቻል ፕሩፍ ያደረገ ትልቅ ተቋም ነው እንግዲህ በተመሰረተ በዚች ጥቂት አመታት ውስጥ ይህን አይነት ለውጥ ማምጣት ይችላቸዋል በሀገር አቀፍ እንዲሁም በሀገራዊ ቡድኖች ላይም ያላችሁን ተቀባይነት እያሰፋችሁ መጣችኋል የመጪ ዘመን እቅዳችሁ ምንድን ነው ጎፈሬ እንደ ተቋም እንደ አንድ ድርጅት የያዘው ትልቅ ህልም ግብ ምንድን ነው በቀጣይ አመታት ውስጥ ያው ዋናው ትልቁ እቅዳችን ኛ ምንድን ነው? አንደኛ ሀገር ውስጥ ያለውን የሀገር ውስጥ አምርቶ ወደ ውጭ ኢትዮጵያ ለአለሙ ብዙ ነገር ማቅረብ ትችላለች። ማለት ታለንት አለ እኛ ጋር ብትመጣ መቶ ሀምሳ ሶስት ወጣቶች የስራ እድል የፈጠረ ድርጅት ነው። እነዛ ሁሉ ወጣቶች በሙሉ ኢትዮጵያውያን ናቸው። ማለት እዛው ተምረው ግን አቅም ያላቸው ሌላ ድርጅት ተቀጥረው ይሰሩ የነበሩና አቅማቸውን ግን ፑሽ ተደርገው እነዚህ ልጆች ሊሚታቸው የት ድረስ ነው የሚለውን ነገር ግን ማንም አልሞከረውም ነበር ና የእኛ ትልቁ ፍላጎታችን አንደኛ አርአያ መሆን ነው ለሙሉ ለሀገሪቷ አርአያ መሆን ነው። ሁለተኛ ደግሞ ህዝቡ እኛ ሀገር ያለ የግዢ ይሄ ፕላትፎርሙ በጣም ጥሩ አይደለም። ማለት ሄደህ ልብስ ለመግዛት ተጨቃጭቀ ተደራደረ ምናምን ነው፣ ኳሊቲውን እርግጠኛ መሆን አትችልም። ያያ ነገር ባለበት ሁኔታ ኢቭን ፎሬን ብራንዶች ራሱ ናይክ፣ አዲዳስ ተብሎ ያሉት ራሳቸው ፌክ ናቸው አብዛኛዎቹ ማለት ነው። እና እኛ በዛ ውስጥ ምንድን ነው የምንፈልገው ለህዝቡ ተደራሽ የሆነ ለሙሉ ለኢትዮጵያ ህዝብ ተደራሽ የሆነ ስፖርቱ ላይ ያተኮረ በጣም ሀይ ኳሊቲ የሆነ ፕሮዳክት ለህዝቡ ማቅረብ ነው። በቅርቡ የተለያዩ ትልልቅ ሾፖችን ከፍታለን። ኤቭሪባዲ ገብቶ ሌላ ሀገር እንዳለው ና የካዲዳ ስቶር ገብቶ የሚያገኘውን አይነት ኤክስፒሪየንስ ማግኘት የሚችልበት ሾፖችን ነው መክፈት የምንፈልገው። ከዛም አልፎ ደግሞ አፍሪካዊ ሆኖ ሜቢ በዚህ አምስት አመት ውስጥ ትልቁ እቅዳችን አፍሪካ ውስጥ ቢያንስ ሁለት ሶስት ክለብ ሁለት ሶስት ብሔራዊ ቡድን ይዘን በትልቅ መድረኮች ላይ መታየት ነው፣ ትልቁ ዓላማችን ነው። እንግዲህ ሐሰን አንተ ወጣት ነህ። በወጣትነትህ በመሰረትከው በዚህ ተቋም አማካኝነት በስፖርት ዘርፍ የራስን ተጽዕኖ መፍጠር ችልሃል በስፖርት ትጥቆችና በስፖርት አልባሳት ዙሪያ በርካታ ወጣቶች በዚህ ሰዓት እየተመለከቱን ይገኛሉ። የራሳቸው ተሰጥቶ የራሳቸው ችሎታ ሊኖራቸው ይችላል። ነገር ግን ወደ ስኬት መንገድ እንዴት ማምራትና እንዴት መሄድ እንዳለባቸው አያውቁ ይሆናል። ከምንድን ነው መጀመር ያለባቸው? ካንተ ልምድ ተነስተህ የተወሰነ ሀሳብህን አቀብልን። ያው ዋናው ነገር ምንድን ነው? አብዛኛው ነገር እኛ አሁን ስንነሳ ያው ይህን ለድርጅት ለማቋቋም የተነሳንበት የመጀመሪያው እንትን ኳስ ለማየት ስቴዲየም እየገባን ነበርና የማሊያ ችግሩን ራሳችን ማሊያ መግዛት እየፈለግን የማሊያ ችግሩን አይተን ነው። ከዛ ተነሳስተን እኛ ጓደኛሞች ነን። አብረን የመሰረት ነው። ሁላችን ደሴም የትምህርት ባግራውንድ ያለንና እንደዚሁ በቃ ስለ ቢዝነስ በሚወራበት ጊዜ ነው። ለምን ይሄን ነገር እዚህ ሀገር አናመርትም? ማለት ሲምፕል ነገር ነው። የት መቶ ፐርሰንት ግን ስቲል ኢምፖርት እያደረግን ነው። እና እኔ ዋናው ለወጣቶች የምለው ነገር ምንድን ነው? ማምረት ይቻላል። ደግሞ በማኑፋክቸሪንግ ዘርፍ ስትሰማራ ኢዚ ነው ማለት። ከሁሉ በላይ ትሬድ ከማድረግ ከሁሉ በላይ ማኑፋክቸር ስታደርግ ብዙ ሀሳብ ማፍለቅ ትችላለህ፣ ማኒፕሌት ማድረግ ትችላለህ ብዙ ዲዛይኖችን አት ሴም ታይም ደግሞ ብዙ ነገር ኢምፖርት ስለሚደረግ ኢምፖርት ሰብስቲቱት የሆኑ ነገሮች ላይ ፎከስ ካረግ ሰክሰሱ መሆን ይቻላል ብዬ አስባለሁ። እጅግ በጣም አመሰግናለሁ። ሀሰን መሀመድ፣ ከጎፈሬ የስፖርት ትጥቆች አምራች ድርጅት መስራቾች መካከል አንዱ ነህ። በአጭር ጊዜ ውስጥ ስለ ድርጅታችሁ፣ ስለ ህልማችሁ ለአድማጮች ለተመልካቾች ስላጋራልን በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ። በጣም አመሰግናለሁ። በጣም አመሰግናለሁ። እሺ ቴንክ ዩ በጣም ጋቢና ቪ መሰናዶ ይቀጥላል። በዚህ ሳምንት ረቡዕ ዕለት በአዲስ አበባ የተከፈተው የስራ አውደርኢ ከ ከሀያ ሺህ በላይ አዳዲስ ተመራቂ ስራ ፈላጊዎችና ና ሁለት መቶ ቀጣሪ ተቋማት እንደሚያገናኝ ተገምቷል። የተለያዩ አካላት በትብብር እንዳዘጋጁት የተነገረለት ይኸው ሀገር አቀፍ የስራ አውደርኢ ለስድስት ሺህ አዳዲስ ተመራቂዎች የስራ እድል እንደሚፈጥርም ተገልጿል። በዝግጅቱ የተሳተፈው ዳሽን ባንክ በሁለት ቀኑ አውደርኢ ላይ ሶስት ሺህ አዳዲስ ምሩቃንን እንደሚቀጥር ሲገልጽ አውደ ርኢዩ ተቀጣሪዎች ና ቀጣሪዎችን በማገናኘት መልካም እድል ፈጠረ እንደነበረም ተሳታፊዎችና ስራ ፈላጊዎቹ ተናግሯል። ገብረ ሚካኤል ገብረ መድህን በስፍራው ተገኝቶ ነበረ። ዝርዝር አለው። በአዲስ አበባ ሚሊኒየም አዳራሽ በተከፈተው ሀገር አቀፍ የስራ አውደ ርእይ ይሳተፋሉ ከተባሉት 20 ሺህ አዳዲስ ተመራቂዎች አንዷ የሆነችው ቃል ኪዳን መላኩ ከጅማ ዩኒቨርሲቲ በዲግሪ መመረቋን ተናግራ ስራ ማግኘት ግን አስቸጋሪ መሆኑን ገልጻለች። ዩኒቨርሲቲ ከአራት አመት እስከ ሰባት አመት ነው ተማሪ ተምሮ የሚወጣው በዛ ላይ አስራ ሁለት አመት ተምረናል ኬጅ አለ። ይህን ሁሉ አመት ተምሮ የቤተሰብ ዲፔንደንት መሆን የሚፈልግ ተማሪ የለም። አሁን ላይ ያለው ሁኔታ ግን ሰው ከእውቀቱ እና ከተማረው ትምህርት ይልቅ ሰው እየተጠየቀ ያለበት ሁኔታ ላይ ነን። ማለት የምናውቀው ሰው ካለ ጆይን ማድረግ እንችላለን እንጂ የኛ ሌሊት እያጠናን ያመጣነው ውጤት አሁን ላይ በቃ ዩዝለስ እየሆነ ያለበት ሰዓት ላይ ነው ብዬ ነው የማስበው። እና እሱ ነገር ቢስተካከል ይህ ሁሉ ሰው ስራ አጥ ይሆናል ብዬ አላስብም። የስራና ክህሎት ሚኒስትር ድኤታው አቶ ንጉሱ ጥላሁን በበኩላቸው የስራ አጥነትን ችግር አሳሳቢነት እንዲህ በማለት ገልጸውታል። ስርዓትነት በባህሪው ሌሎች ስር የሰደዱ ኢኮኖሚያዊ ማህበራዊና ፖለቲካዊ ችግሮችን የሚወልድ የችግሮች ሁሉ እናት መሆኑ ደግሞ እጅግ አሳሳቢ ብሔራዊ ችግር እንዲሆን አድርጎታል። ከቀዳሚ ሀገራዊ አጀንዳዎች መካከልም ግንባር ቀደሙ ተደርጎ ከችግሩ ለመውጣት ርብርብ እየተደረገ ያለውም ከዚሁ የተነሳ ነው። በኢትዮጵያ በየዓመቱ ሁለት ሚሊዮን ስራ ፈላጊዎች እንደሚፈጠሩ የተናገሩት ሚኒስትር ዴኤታው፣ የኢትዮጵያ መንግስት እነዚህንና ቀድሞ የነበሩትን ሥራ አጦች ከግምት በማስገባት በየዓመቱ ሦስት ሚሊዮን የሥራ ዕድሎችን ለመፍጠር ማቀዱን አስታውቀዋል። ከአውደ ርእዩ አዘጋጆች አንዱ የሆነው የአፍሪካ ጆብስ ኔትወርክ ዋና ሥራ አስፈጻሚ አቶ የሱፍ ረጃ ዝግጅቱ በርካታ ተመራቂዎችን የሚቀጥሩ ድርጅቶች የተሳተፉበት እንደሆነ ገልጸዋል። በዛሬው እለት ወደ ሁለት መቶ ስድስት ሺህ የስራ እድል ይዘው ነው የመጡት። ለሚሳተፉ ወጣቶች በዚህ ሁለት ቀናት ውስጥ ከፍተኛ ነው የስራ እድል እንዲፈጠርላቸው ያደርጋል። በሀገር አቀፉ የስራ አውደር ኢ ላይ የተሳተፉት የተለያዩ ቀጣሪ ድርጅቶች ስራ ፈላጊዎቹን ለመቅጠር ሲመዘግቡ ተመልክተናል። ይህን ለማድረግ በአውደርኢው ላይ ተሳትፈዋል ከተባሉት ሁለት መቶ ድርጅቶች መካከል አንዱ የሆነው ዳሽን ባንክ በሺዎች የሚቆጠሩ አዳዲስ ተመራቂዎችን ለመቅጠር ማቀዱን ለአሜሪካ ድምፅ አስታውቋል። አቶ ነጋሽ ባባው የባንኩ ባልደረባ ናቸው። በአንድ ቦታ ላይ ሁሉም ተማሪዎች መጥተው ራሳቸውን ለማግኘት እንትን ይላል እና ጥሩ አቅም ያላቸውን ሰዎች በአግባቡ ለማግኘት ጥሩ ፕላትፎርም ነው። ብዙ አዳዲስ ብራንቾች ለምንከፍተው የሚያስፈልጉትን ግብዓትን የምናገኝበት ትልቅ ኤክስፖር ነው እና በዳሽን ባንክ ለሪክሪትመንት የሚያወጣው በጣም ብዙ ኮስታ አለ። ስለዚህ ያንን ሰውን ጠርቶ ፈተና ፈትኖ ምን ብሎ ኢንተርቪው አድርጎ የሚያደርገውን ነገር መጀመሪያ የመጀመሪያውን ፈርስት ስክሪኒንግ ፕሮሰስ ይሄ ያቀልልናል። በዚሁ በአዲሱ ብዙ ሰዎችን አግኝተን ያንን ቀላል የሚያደርግልን ፕላትፎርም ስለሆነ ጥሩ አጋጣሚ ነው። ይሄ እኛ ከዚህ በፊት ያለን እስከ 2000 ነበር። በአሁኑ ግን ያው አዳዲስ ብራንቾችንም ስለምንከፍት የተለያየንትን ስለሚሆን እስከ 3000 ሰዎችን ሪክሩት አድርገን ለመውጣት ለመቅጠር አሳብ አለን። የኢስት አፍሪካ ቦት ሊንግ ሼር ካምፓኒ ኮካ ኮላ ባልደረባ የሆኑት አቶ አሰፋ ተስፋይም አውደ ርዕዩ ስራና ሰራተኛን በማገናኘት ረገድ መልካም አጋጣሚ መፍጠሩን ገልጸዋል። ቀጣሪውና ስራ ፈላጊው አንድ ቦታ ላይ እንዲገናኝ ማድረጉ ነው በጣም ባነሰ ወጪ ስራ ፈላጊዎችም በጣም ብዙ ቦታ ሳይሄዱ ሲቪ ለማስገባት ወይም ስራ ፍለጋ እዛ እዚህ ሳይሄዱ ሳይንገላቱ፣ ስራ ቀጣሪዎችም ደግሞ እንደኛ ያሉ ካምፓኒዎች ሰራተኛ ፍለጋ ወይም ፍሬሽ ግራዊቶችን ፍለጋ የተለያየ ቦታ ሳይሄዱ አንድ ቦታ ላይ መገናኘቱ በጣም ጠቃሚ ነው ብዬ አስባለሁ። እስፔሻሊ ከወጪ አንጻር ያለው ሚና እጅግ ላቅ ያለ ነው። ስራ ለመቀጠር ሲመዘገቡ ካገኝ ናቸው አዳዲስ ተመራቂዎች አንዱ የሆነው ምስጋና አዲሱ ዝግጅቱ ጥሩ እድል ፈጥሮልናል ይላል። እዚህ መጥቼ ጥሩ ጥሩ የሚባሉ ካምፓኒዎችን አግኝቻለሁ እና በጣም አሪፍ ነው። በተለይ ደግሞ ካምፓኒዎች የት እንዳሉ ለማያውቁ ከሌላ አካባቢ ለሚመጡ ሰዎች በተለይ ጥሩ አማራጭ ነው ብዬ አስባለሁ። እኔ በህግ ነው የተመረኩት። በለው እና አንዳንድ ድርጅቶችን አግኝቻለው አይ ቲንክ እስከ ዛሬ አይቼ በማላቀው በቴክስታይል ዶክመንት አውተንቲኬሽን ምናምን የሚባሉ ዶክመንቶች አሉ። በእነሱ ውስጥ ነው ያመለከትኩት። አሁንም ደግሞ ሌሎች አሉ፣ አመለክታለሁ። አሁን እኔ ከገባው አይ ቲንክ ሀያ ደቂቃ ምናምን ነገር እና በዚህ ሀያ ደቂቃ ውስጥ ወደ ሶስት ካምፓኒዎች አግኝቻለሁና አዲስ አበባ ውስጥ በሀያ ደቂቃ ሶስት ካምፓኒ ማግኘት ማለት ለዚያውም ደግሞ ፍሪ ቦታ ባላቸው ማግኘት ማለት ትልቅ እድል ነው። መቅደስ አስማማው የምትባል ተመራቂ በበኩሏ ይህ አውደ ርዕይ የተለያዩ ቀጣሪ ድርጅቶችን አንድ ላይ እንድናገኝ ረድቶናል፣ ትላለች። ስራ ማግኘቱ በጣም ፈተና ነው። አሁን ላይ ብዙ ተማሪዎች ከኮሌጁ ከዩኒቨርሲቲ ተመርቀው ይወጣሉ፣ ግን ስራ የለም። አሁን ደግሞ ይህ ደረጃ አሪፍ ነገር ፈጥሮልናል ብዬ አስባለሁ። እዚህ ጋር ከአንድ ቦታ ብዙ ከመቶ በላይ ድርጅቶች መጥተዋል። አንድ ቀን መጠን እነዚህ ብዙ ድርጅቶች አግኝተናል። ሌላ ቦታ ግን ብንሄድ አንድ ቦታ አንድ ነው ልናገኝ የምችለው። አሁን ግን በአንድ ቦታ መጥተው ተካተው ከመቶ በላይ ድርጅቶች አገኘን ማለት ነው። የስራና ሰራተኛ አገናኝ ተቋም የሆነው የአፍሪካ ጆብስ ኔትወርክ የስራ ኃላፊ ዲና መኮንን አዳዲስ ተመራቂዎች ወደ ስራው ዓለም ለመግባት የተለያዩ ፈተናዎች እንደሚገጥሟቸው ተናግረው እነዚህን ችግሮች ለመቅረፍ የትምህርት ተቋማትና ቀጣሪ ድርጅቶች ጥረት ማድረግ እንደሚጠበቅባቸው አስገንዝበዋል። ትልቁ ነገር ተማሪዎች ከመመረቃቸው በፊት የአፓረንሺፕ የኢንተርንሺፕ እድሎችን ቢያገኙ የስራ ዓለም ውስጥ ለመቀላቀል በተሻለና በፈጠነ መልኩ መግባት ይችላሉ። አንደኛው ጉዳይ ይሄ ነው። ሁለተኛው ደግሞ ዓለም እየተቀየረች ነው። የስራ ሂደቶች፣ የስራ ዘይቤዎች እየተቀየሩ ነው ያሉት ተማሪዎች መብቃት አለባቸው። በተለይ ደግሞ ዲጂታል ስኪል ሊኖራቸው ይገባል። ዲጂታል ስኪል ኬት ነው የሚጀምረው? ከዲጂታል ሊትረሲ ነው የሚጀምረው እና በትምህርት ተቋማቶች ውስጥ ያንን ስርዓት አጠንክረን መስራት አለብን። በተለይ የትምህርት ስርዓቱ ይመለከታል። ይሄ ተማሪዎችን ማብቃት ያለበት ቀጣሪ ድርጅቶችም ራሳቸውን ኃላፊነት ደግሞ መወጣት አለባቸው። ምክንያቱም ሁሉ ነገር ሰልጥኖ ሁሉ ነገር ተስተካክሎ ይምጣልኝ ብሎ መጠበቅም አግባብ አይደለም። ስራ እድልን ከመፍጠር ባሻገር ደግሞ እነዚህን ወጣቶች ወስዶ ፖቴንሻል አላቸው ቢሰለጥ ወስዶ እነሱን ደግሞ በሚያስፈልጋቸው ክህሎት ማሰልጠን ደግሞ የድርጅቶች ኃላፊነትም ግዴታም ነው። የስራ አውደ ርዕዩን ያዘጋጁት አካላት ከዚህ ቀደም በተለያዩ ዩኒቨርሲቲዎች መሰል ዝግጅቶችን ማድረጋቸውን አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። አሁን ደግሞ የምናልፈው ከሰሞንኛ ጉዳይ ወደ ሆነው ወደ እስራኤል እንዲሁም ደግሞ የሃማስ ግጭት ነው። ከሰሞኑ በጋዛ ሆስፒታል ላይ የደረሰው አደጋ በዓለም አቀፍ ደረጃ እጅግ ከፍተኛ ቁጣንና ንዴትን አስከትሏል። በዚህ ዙሪያ የተለያዩ የዜና አውታሮች ያጠናቀሩትን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልአህሊ አረብ ሆስፒታል ላይ የተፈጸመውን ጥቃት በጥብቅ እንደሚያወግዝ የዓለም ጤና ድርጅት አስታውቋል። የጤና ድርጅቱ የምስራቅ ሜዲትራኒያን አካባቢ ዳይሬክተር የሆኑት ዶክተር አህመድ አልማንድሃሪ በሆስፒታሉ ታካሚዎች፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙ እንደነበር አመልክተው ጥቃቱን አውግዘዋል። የዓለም ጤና ድርጅት በጋዛ ሰርጥ ሰሜናዊ ክፍል በሚገኘው የአልሃሊ አረብ ሆስፒታል ላይ የደረሰውን ጥቃት አጥብቆ ያወግዛል። ሆስፒታሉ ውስጥ ታካሚዎችን፣ የጤናና እንክብካቤ አገልግሎት ሰጪዎችና በሆስፒታሉ የተጠለሉ የሀገር ውስጥ ተፈናቃዮች ይገኙበት ነበረ። ቀድሞ የሚወጡ ሪፖርቶችን በመቶዎች የሚቆጠሩ ሰዎች ላይ የሞትና የአካል ጉዳት መድረሱን ያመላክታሉ። ማክሰኞ ዕለት የደረሰውን የቦምብ ጥቃት ተከትሎ የጋዛ ጤና ሚኒስቴር ባወጣው መግለጫ በሆስፒታሉ ጥቃት ቢያንስ አምስት መቶ ሰዎች መገደላቸውን አስታውቋል። ሆስፒታሉ በሰሜናዊው የጋዛ ሰርጥ አገልግሎት ከሚሰጡ ሀያ ሆስፒታሎች ውስጥ አንዱ ሲሆን የእስራኤል ጦር አካባቢውን ጥለው እንዲወጡ ማስጠንቀቂያ ተሰጥቶት ነበር። ዶክተር ማንድሃሪ ግን ሆስፒታሉን ለቆ መውጣት የማይቻል እንደነበር ያመለክታሉ። The order for evacuation has been impossible to carry out. አሁን ባለው የደህንነት እጥረት፣ በርካታ ታማሚዎች ያሉበት አሳሳቢ ሁኔታና የአምቡላንስ የሰራተኞች የጤና ስርዓት እንዲሁም የመተኛ አልጋ ጥረት ምክንያት አካባቢውን ጥሎ የመውጣት ሁኔታ ተፈጻሚ መሆን አይችልም። የዓለም ጤና ድርጅቱ አክሎ ለሲቪሎች ለሲቪሎችና ለጤና አገልግሎት አስቸኳይና አስተማማኝ ጥበቃ እንዲደረግ እንዲሁም ሰሜናዊውን ጋዛ ጥሎ የመውጣቱ ትዕዛዝ እንዲቀለበስ ጠይቋል። በጋዛ ሆስፒታል ላይ የደረሰውን አስከፊ ጥቃት ተከትሎ በተባበሩት መንግስታት ድርጅት የፍልስጤን ቋሚ ታዛቢ የሆኑት ሪያድ መንሱር ባወጡት መግለጫ ጥቃቱ በአረብ ቡድኖች ከፍተኛ ቁጣ ማስነሳቱን ተናግረዋል። ዊ አዝ አረብ ግሩፕ እኛ የአረብ ቡድን አባላት በአንድነት በጋዛ ሰርጥ በሚገኘው ሉትራን ሆስፒታል ላይ በእስራኤል ወታደሮች በተፈጸመው ጭፍጨፋ እጅግ ተቆጥተናል። አሁን እየወጡ ያሉ ተሃዞች እንደሚያሳዩት እስካሁን አምስት መቶ ያክል ሰላማዊ ዜጎች ተጨፍጭፈዋል። የሐማስ ታጣቂዎች በጋዛ ከተማ አህሊ አረብ ሆስፒታል ላይ ለደረሰው ፍንዳታ እስራኤልን ተጠያቂ ሲያደርጉ የእስራኤል መከላከያ ኃይሎች በበኩላቸው የፍልስጤም መደበኛ ያልሆነ ጦር የተኮሰው ሚሳይል መስመሩን ስቶ ሆስፒታሉን እንደመታ በመግለጽ የደረሰባቸውን ክስ ተቃውመዋል። ታጣቂው ቡድንም ለጥቃቱ ኃላፊነት አልወሰደም። ትላንት ማክሰኞ የአረብ ሀገራቱ ቡድን አባል የሆኑ አምባሳደሮችን ወክለው ለጋዜጠኞች መግለጫ የሰጡት ማንሱር ጥቃቱን በጥብቅ እንደሚያወግዙ ተናግረዋል። ይህንን ድርጊት በማንኛውም መልኩ በጥብቅ እናወግዛለን። ለዚህ እልቂትና ለዚህ ወንጀል እስራኤልን ተጠያቂ እናደርጋለን። እዚህ ወንጀል ኃላፊነት ያለባቸው ሰዎች ደግሞ ለፍትህ ሊቀርቡና ተጠያቂ ሊሆኑ ህዝባችን ላይ ለተፈጸመው ወንጀል ሊቀጡ ይገባል። የመንግስታቱ ድርጅት የፍልስጤም ቋሚ ታዛቢ የሆኑት ማንሱር አክለው አስቸኳይ የተኩስ ማቆም እንዲደረግና በፍልስጤማውያን ላይ የሚደረገው ግድያ እንዲቆምም ጠይቀዋል። እንደ አረብ ቡድን በአስቸኳይ የተኩስ ማቆም ስምምነት እንዲደረግ እንጠይቃለን። ምክንያቱም የዚህ ጦርነት መቀጠል ማለት በየደቂቃው ፍልስጤማውያንን መግደል ማለት ነው። የጸጥታው ምክር ቤት ትናንት ኃላፊነቱን ቢወጣ፣ ትናንት ግጭቱን ማቆም ትንኮሳውን ማስቆም ቢችል፣ ትናንት በሕዝባችን ላይ የሚፈጸመውን ወንጀል ማስቆም ቢችል ኖሮ እነዚህ ዛሬ የተገደሉት አምስት መቶ ሰዎች በሕይወት ከእኛ ጋር ይኖሩ ነበረ። የዓለም ጤና ድርጅትም ባወጣው መግለጫ ለሲቪሎችና ለጤና ተቋማት በቂ ጥበቃ እንዲደረግ ጠይቋል። በተቋሙ በእስራኤል ቁጥጥር ስር የሚገኘው የፍልስጤም ግዛት ተወካይ የሆኑት ዶክተር ሪቻርድ ፔፐርኮርን የዓለም ጤና ድርጅት ይህ ተፈጻሚ እንዲሆን ልመና አሰምተዋል። ልመና ላሰማ ፈልጋለሁ። አሁን በጋዛ የሚያስፈልገው አስቸኳይ አቅርቦት ነው። በራፋህ በኩል ያለው መተላለፊያ በአስቸኳይ መከፈት አለበት። የነዳጅ ውሃ፣ ምግብ፣ መድኃኒትና የሕክምና ፍላጎት አለ። አቅርቦቶቹ ዝግጁ ናቸው፣ ድንበር ላይ ለመግባት እየተጠባበቁ ነው። ይህ አስከፊ ሁኔታ መቆም አለበት። ፔፐርኮርን አክለው በጋዛ የሚገኙ ሆስፒታሎች ውስጥ መተላለፊያዎቻቸውና ግቢዎቻቸው ሳይቀር በተፈናቃዮች መሞላቱንም አስታውሰዋል። በጤና ድርጅቱ የአስቸኳይ አደጋዎች መርሃ ግብ ዋና ዳይሬክተር የሆኑት ማይክ ራያን በበኩላቸው በዚህ ሁኔታ በጤና ሰራተኞች ላይ የሚፈጸም ማንኛውም ጥቃት ዓለም አቀፍ ሕግጋትን እንደሚጻረር አመልክተዋል። ጉዳት የደረሰባቸውን ሲቪሎች ማዳን የሚቻልበት ቦታ የሞት ስፍራ ሊሆን ይችላል። ሕይወታቸውን አደጋ ላይ ጥለው ሰዎችን ለማዳን የሚጥሩ የጤና ሰራተኞችም ለሞት አደጋ ተጋልተዋል ስለዚህ ሁሉም አካል የጤና አገልግሎት ተቋማትን ለመጠበቅ መስራት አለበት። ተለይተው የተቀመጡ ናቸው። የት እንዳሉ ይታወቃል። ከግጭት ነጻ ሊሆኑና ሊጠበቁ ይገባል። ራያን አክለው በፍልስጤም ንጹሐን ዜጎች ላይ እየደረሰ ያለው ጥቃትም እንዲቆም ጠይቀዋል። ባለፈው ሳምንት በደቡብ እስራኤልና በመላው እስራኤል ላይ የደረሰውን ሽብርን እንገነዘባለን። ፍርሃትና ቁጣ ይገባናል። ጭካኔ የተሞላባቸው ጥቃቶች ነበሩ። ስለዚህ የእስራኤልን ሕዝብ ቁጣ እንረዳለን። ነገር ግን አሁን በፍልስጤን መደበኛ ሕዝብ ላይ እየደረሰ ላለው ነገር ግን ምክንያት መሆን አይችልም። እየሆነ ያለው ነገር መቆም አለበት። በጋዛ ሆስፒታል ላይ የደረሰው ጥቃት በሌሎች የምዕራብና የአረብ ሀገራትም ቁጣና ተቃውሞን ቀስቅሷል። ዌስት ባንክ በሚገኘው ራማላ ከተማ ጥቃቱን የተቃወሙና እስራኤልን ተጠያቂ ያደረጉ ሰዎች ሰልፍ አካሂደዋል። ፕሬዚዳንት መሐሙድ አባስን ተቃውመው መፈክሮች ያሰሙ ሲሆን የፍልስ ፍልስጤም የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የእጅ ቦምቦችን ተጠቅመዋል። በተመሳሳይ ሁኔታ በሄብሮን የሐማስን ባንዲራ የያዙ ፍልስጤማውያን የተቃውሞ ሰልፍ ያካሄዱ ሲሆን ከተማዋ የሐማስ መሆኗን የሚገልጽ መፈክር አሰምተዋል። እንደ ናብለስ፣ ቱባዝና ጄኒን የመሳሰሉ ሌሎች የዌስት ባንክ ከተሞች ውስጥ በተካሄዱ ሰልፎችም ከፍልስጤም የጸጥታ ኃይሎች ጋር ግጭት መፈጠሩን የአይንማኞች አመልክተዋል። በዌስት ባንክ እየተካሄዱ ያሉት ተቃውሞ ሰዎች ፍልስጤማውያን በግዛቱ ባሉ የጸጥታ ጉዳዮች ዙሪያ ከእስራኤል ጋር በመተባበራቸው ከፍተኛ ትችት ሲቀርብባቸው በቆዩት አባስ ላይ ያላቸውን ለረጅም ጊዜ ሲብላላ የቆየ ቁጣ እንደሚያሳዩ ተገልጿል። ከዚህ በመቀጠል ደግሞ በዚህ በዩናይትድ ስቴትስ ደንቨር ግዛት ከሰሞኑ አንድ ጋናዊ አርቲስት የከፈተውን አውደ ርእይ እንቃኛለን። በዴንቨር የሚገኘው ዘጋቢያችን ስካት ስተርን ያጠናቀረው ዘገባ እንደሚከተለው ይቀርባል። የስነ ጥበብ ሚዚየም የቀረበው የስዕል አውደርእይ የጋናዊው አርቲስት ኦማኮዋፎ 30 የስዕል ስራዎችን የያዘ ነው። ርዕሱ ሶል ኦፍ ብላክ ፎክስ ወይም በግርድፉ የጥቁሮች ነፍስያ ይሰኛል። የኤግዚቢሽኑ ርዕስ ከጥቁር አሜሪካዊው የጥቁሮች መብት ታጋይና ቀስቀሽ ደብልዩ ዲ ቦይስ መነሻነት የመጣ ነው። ዋፎይ ውልደቱ ዲ ቦይስ በተቀበረበት በጋና ነው። ሳሊው ስዕሎቹ ወደ ሰው በቀጥታ አተኩረው እንዲያዩ ተደርገው የምሳላቸው ምስጢር ደብል ኮንሽስነስ ወይም ጥምር ሕሊና ከተሰኘው የዲ ቦይስ ጽሁፍ የተቀዳነ ይላል። ይሄ ተሞክሮ ጥቁሮች ራሳቸውን በራሳቸው ሲመለከቱ፣ እንዲሁም ደግሞ መልሰው ራሳቸውን በነጮች አይን ሲገመግሙ ያለው ተሞክሮ ነው። የሚሰማኝ ነገር ማለት የምሻውን ነገር በሙሉ ከስዕሎቹ ጋር የሆነ አይነት ቁርኝት በመፍጠር የምለው ስለሆነ ሁሌም ተሳትፎና መላሹ ይኖራል። ስለዚህ ስዕሎቹ ቀጥታ አንተን ሲያዩ ያለው ነገር እኔ ማለት የምሻው ነገር ነው። ዋፎ የስዕሎቹ የአይን አጣጣል የሚቀበለውን ኃይል በሙሉ መልሶ የሚሰጥበት ሁሉም ነገር የሚጀምርበት መነሻው ነው ይላል። I I mean I try በስዕሎቹ ላይ ሕይወት ልዘራ የምችልበትን መንገድ እፈልጋለሁ። ያ ሲሆን ደስተኛ ነኝ። የኤግዚቢሽኑ ዋና የበላይ ጠባቂ ላሪ ኦሴሜንሳ የዋፎ ስራዎች ወዳጆቹን ከማየት አሊያም ደግሞ እንደ ጂዝና ቢያንሴ ያሉ የሚያደንቃቸውን ሰዎች ከሚያስተውልበት በራሱ መነጽር የተደረገ የዳሰሳ ግምገማ ነው ብሎ ያምናል። ስለ ሰብዓዊነት እንድታስቡ እንሻለን። ስለ ጥቁሮች ሰብዓዊነት ስለ ለዕለት ተዕለት ውጣ ውረዶቻችን አስቡ። ከዛ ደግሞ ስለ ደስታ አስቡ። ደስታ ለእናንተ ምን አይነት ስሜት እንደሚሰጣችሁ አስቡ። ማንነታችሁን እንዴት እንደምትገልጹ አስቡ። የዋፎ የስራ ሂደትም የኤግዚቢሽኑ አካል ነበር። ዋፎ ስዕሎቹን በእርሳስ መሳል ሲጀምር አንስቶ ቀጥሎ ደግሞ ቀለሞቹን በጣቶ ሲቀባ ያለው ሂደት በቪዲዮ ተካቷል። ሠዓሊው ሰዎች ከእርሱ ጋር በስቱዲዮ ውስጥ ሆነው ያሉ እንዲመስላቸው፣ እንዲሁም ደግሞ ቀለማቶቹ እንዲታዩ የሚያደርግበትን ስልት እየፈለኩ ነበር ብሏል በብሩሽ መሳል ተምሬያለሁ። ለረዥም ጊዜ የሰራሁበት ሲሆን ነገር ግን በጣቶቼ ስስል የሚሰማኝ ስሜት እጅግ የተለየ ነው። ምክንያቱም በጣቶቼ መሳል ነፃነት ይሰጠኛል፣ ኃይል አለው፣ እንድንቀሳቀስም ነፃ ያደርገኛል። ኤግዚቢሽኑ እስከ መጪው የካቲት ድረስ የሚዘልቅ ነው። Yes, the valley. Okay. A Rafi, Rafi, Rafi, Rafi, Rafi, ድርጅቶቻችንን አብራችሁ ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቢያን ሀርክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናደውን በመምራት፣ ኤልያስ አስማረ በቀነበሩ፣ ጽዮን ግርማ በአርቶቱ ከመላው አሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት